በአከራካሪና አዋሳኝ አካባቢዎች አስተዳደራዊ መዋቅር ለመመስረት ተወሰነ። በትግራይ እና በአማራ ክልሎች መካከል የይገባኛል ጥያቄ በሚነሳባቸው አዋሳኝ አካባቢዎች አስተዳደራዊ መዋቅር በአስቸኳይ ለመመስረት አቅጣጫ መቀመጡን ችግሩን በዘላቂነት ለመፍታት ተቋቁሟል የተባለው ብሔራዊ አብይ ኮሚቴ አስታወቀ። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ የብሔራዊ ኮሚቴው መግለጫ መሬት ላይ ያለውን እውነት ያገናዘበ አይደለም በሚል ውሳኔውን ተቃውሞታል። መስፍን አራጌ። በትግራይና በአማራ ክልሎች መካከል የይገባኛል ጥያቄ በሚነሳባቸው አዋሳኝ አካባቢዎች ጊዜያዊ አስተዳደር የመመስረት ሂደቱ በአስቸኳይ ተፈጻሚ እንዲሆን አቅጣጫ መቀመጡን የብሔራዊ አብይ ኮሚቴው ከትላንት በስቲያ ሰኞ ነሐሴ 6 ቀን 2016 ዓም በመንግስት ብዙሀን መገናኛ ይፋ ባደረገው መግለጫው አስታውቋል። 13 ነጥቦችን በያዘው በዚሁ የብሔራዊ አብይ ኮሚቴው መግለጫ በፕሪቶሪያው የሰላም ስምምነትና በህገ መንግስቱ መሰረት ዘላቂ እልባት ለመስጠት የተጀመረው ያለው እንቅስቃሴ ስኬታማ መሆኑ ተመላክቷል። ሂደቱ በመከላከያ ሚኒስቴር አስተባባሪነት የፌዴራል መንግስት በሚመድባቸው ሲቪል መሪዎች እገዛ በሁለቱም ክልሎች ታዛቢነት፣ እንዲሁም በህዝቡ ሙሉና ቀጥተኛ ተሳትፎ የሚፈጸም እንደሆነም መግለጫው አብራርቷል። እንደ ብሔራዊ ኮሚቴው መግለጫ ሂደቱ ህዝቡ ራሱ ይሆነኛል ያለውን አስተዳደር እንዲመሰርት የሚረዳው ከመሆኑም በተጨማሪ አካባቢዎቹ ዘላቂ መፍትሄ እስኪያገኙ ድረስ ወደ መደበኛው አስተዳደራዊ ስርዓት እንዲመለሱ የ የሚያገዝ ነው። ከራያ እና ጠለምት ወረዳዎች ተፈናቅለው ወደ ተለያዩ የትግራይ ክልል አካባቢዎች የወጡ ሰዎችን የመመለስ ሂደቱን በስኬት ያነሳው መግለጫው፣ በዚህም የሁለቱም ክልሎች አመራሮች ሚና፣ የሀገር መከላከያ ሰራዊትና የፌዴራል የጸጥታ ተቋማት ተሳትፎ አውንታዊ ነበር ብሏል። በእነዚህ አካባቢዎች የታዩትን ልምዶች በመቀመር የቀሩ ተፈናቃዮችን የመመለስ ስራው መቋጨት እንደሚገባውም አመላክቷል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ በአንጻሩ በብሔራዊ አብ ለዓብይ ኮሚቴው የተገለጸው አቅጣጫ መሬት ላይ ያለውን እውነታ ያላገናዘበ ነው ሲል ባወጣው ባለ ስድስት ነጥቦች መግለጫው ተቃውሞታል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ የማንነትና ራስን በራስ የማስተዳደር ጥያቄ የሚቀርብባቸው የሚላቸውን አዋሳኝ አካባቢዎች የፌዴራል መንግስቱ አከራካሪ ሲል የሚጠራቸው ሲሆን የትግራይ ክልል ጊዜ አስተዳደር ደግሞ በትግራይ ክልል ስር የሚተዳደሩ የክልሉ ሉዓላዊ ስፍራዎች ይሏቸዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የራ ራያ ወሎ አማራ ማንነትና ወሰና አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ የይገባኛል ጥያቄ የሚነሱባቸው ነሱባቸው የራያ አላማጣና የራያ ባላ ወረዳዎች፣ የአላማጣና ኮረም ከተሞች እንዲሁም የኦፍላና ዛት አካባቢዎች በትግራይ ተዋጊ ኃይሎች ስር በሆኑበት ሁኔታ ሁሉን አካታች ጊዜ አስተዳደር ለመመስረት እንደሚያዳግት አስረድተዋል። ወደ አካባቢው የሚገቡት በሀገር ሽማግሌ ተተችተው ወደየቤታቸው ይገባሉ የሚል ነገር ነበር። ይሄ ደግሞ ሳይተቹ በቀጥታ በኃይል የገቡበት ሁኔታ የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሩስን በስልክ ለማግኘት ያደረግነው ጥረት አልተሳካልንም። ሆኖም ዋና አስተዳዳሪው ከቀናት በፊት ከአሜሪካ ድምጽ ጋር በነበራቸው ቆይታ በትግራይ ክልል ጊዜ አስተዳደር ላይ የቀረበውን ክስ አጣጥለው ተከታዩን ምላሽ ሰጥተው ነበር። እያንዳንዱ ቤት አለው ቀበሌ ያለው አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። አቶ ኃይሉ የብሔራዊ አብይ ኮሚቴው መግለጫ ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ከጦርነቱ በኋላ ደግሞ በአማራ ክልል ሲ ተዳደሩ ከነበሩት አከራካሪዎቹ የራያ ወረዳዎች ተፈናቅለው በቆቦና በተለያዩ አካባቢዎች የሚገኙ በአስር ሺዎች የሚቆጠሩ ተፈናቃዮችን እጣ ፈንታ ግምት ውስጥ ያላስገባ ነው ሲሉ ቅሬታቸውን ይገልጻሉ። ከሰባ ሺህ በላይ ከስድስቱም ወረዳ የተፈናቀሉት የአማራ ተፈናቃዮች ወደ አካባቢያቸው እንዲመለሱ ባልተደረገበትና እንዲመለሱን በጎ ፈቃደኝነት ባልታየበት ሁኔታ ከስልሳ ሺህ ተማሪዎች በላይ ከትምህርት ገበታ ባቋረጡበትና ፈተና ባልተፈተኑበት ሁኔታ ከአስራ ላይ ገበሬዎች ከእርሻ ስራ በተፈናቀሉበት ሁኔታ ከዘጠኝ ሺህ ሄክታር በላይ የእርሻ ስራው ባልተሰራበትና ጦም ባደረበት ሁኔታ ያለፈው ምዕራፍ ስኬታማና ለቀጣይ ስራ ጥሩ ልምድ ተቀስሞበታል የሚል ቀልድ መቀለዱ ፍጹም ትክክል ያልሆነና የአካባቢውን ሕዝብ ችግር ለመፍታት ቁርጠኝነት የሌለ መሆኑን የሚያሳይ ነው። ከአላማጣ ከተማ ተፈናቅለው መሆኒ ከተማ ላይ ለሁለት ዓመት ገደማ መቆየታቸውን የሚናገሩትና በቅርቡ ወደ አላማጣ መምጣታቸውን የሚገልጹ አንድ ስማቸው እንዳይጠቀስ የጠየቁ አስተያየት መግለጫው ቅድሚያ የሚሰጣቸው ጉዳዮች ላይ ትኩረት አላደረገም፣ ሲሉ አስተያየት ሰጥተዋል። መጀመሪያ በሁለቱ በኩል ተፈናቃይ ገብቶ ጥሩ ስራ ሰርተና የሚለው ነገር ፐርሰናል እኔ አልቀበለውም። ምክንያቱም በትግራይ በኩል ተፈናቅለው የነበሩት ወደ ሞኒ መቶ የነበረው ህዝብም በቆቦ በኩል ተፈናቅሎ መጥቶ የነበሩ በግራም በቀኝም የነበረው ተመቻችቶ ታርለም ይኖ አብዛኛው ወደ ሞኒ የተመለሳለ አብዛኛው ደግሞ ወደ ቆቦ የሸሻለ ለማጣ የስጋት ቀጠና ነው እና ኮሚቴ ተቋቁሞ በዛኛው ክልል በዛኛው ክልልም ጊዜያዊ አስተዳደር ይዋቀራል ከማለታቸው በፊት መጀመሪያ መቅደም ያለበት ለዛ ለሚመሩት ህዝብ ደህንነት ማረጋገጥ አለባቸው ብዬ አምናለሁ። ሰላም ካለ ነው የምትመራው ምትመራው ነው የምትመርጠው። አሁን ያለው ድባብ አላማጣ ከአንደኛው ሰፈር ወደ ታች መሄድ አትችልም፣ ከአንደኛው ሰፈር ወደዚህ መሄድ አትችልም፣ መንቀሳቀስ አትችልም። ከክልል ወደ ክልል ከመምጣታችሁ በፊት መጀመሪያ የዛ ያለው አማራ ነኝ ይበል፣ ትግሬ ነኝ ይበል፣ ኦሮሞ ነኝ ይበል፣ ቤንሻንጉል ነኝ ይበል፣ መጀመሪያ የአንድነት መድረክ ማቋቋም አለባቸው። መጀመሪያ በተፈጠረው የጸጥታ ችግር ምክንያት የዛሬ አራት ወር ገደማ ካላማጣ ተፈናቅለው ቆቦ መጠለያ ጣቢያ ውስጥ እንደሚገኙ የተናገሩ ስማቸው በደህንነት ስጋት እንዳይጠቀስ የጠየቁ ሌላው አስተያየት ሰጭ ደግሞ መግለጫውን ሚዛናዊነት እየጎደለው ነው ሲሉ ተችተውታል የወጣው መግለጫ በራያ ህዝብ ላይ ጫወታ ቀልድ ነው በምን ቋንቋ ልግለጽልህ አም ሶሪ አሁን እያመመኝ ነው እኔ ብቻ ሳይሆን በአጠቃላይ ህብረተሰቡ ተረብሸዋል ተፈናቅለን እያለን በክረምት ሌላውን አስወጥተህ ማስገባት አይነት እኮ ነው ተይዞ ያለው እኛን አስወጥተህ ነዋሪ ተወላጅ የሆነውን ብዙ ህዝብ አስወጥተህ እነሱን መተካት እኮ ነው ተይዞ ያለ እንዴት ተደርጎ ነው ይሄ ነገር ሊሆን የምችለው እንዴ እስከ ነ ሙሉ ጊዜው አስተዳደሩ ሊሰይማቸው ባሉበት ከሆነ ባስካልሆነ በስተቀር ተፈናቃይ እኛ ያልገባን ኦቦ ተሰ ተገደን ተጠልለን እንዲህ በየበረንዳ ወድቀ እንዴት ተደርጎ ነው የጊዜው አስተዳደር የሚመሰረት የምችለው? ብሔራዊ አብይ ኮሚቴው አከራካሪ በሚባሉት አዋሳኝ አካባቢዎች ላይ የሰጠውን መግለጫ አስመልክተን ከትግራይ ክልል መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ረዳኤ ሀለፎም ምላሽ ለማግኘት የእጅ ስልካቸው ላይ ደውለን ስልካቸው አልሰራለንም። ባለፈው ሚያዚያ ወር ላይ ለብዙሀን መገናኛ መግለጫ ሰጥተው የነበሩት የትግራይ ክልል ጊዜ አስተዳደር ምክትል እርሰ መስተዳደር ሌተናል ጄነራል ታደሰ ወረደ አከራካሪ እየተባሉ በሚጠሩት አካባቢ አካባቢዎች በአዲስ መልክ ይቋቋማሉ የተባሉት አስተዳደሮች በማን መዋቅር ስር ይውላሉ በሚለው ጉዳይ ከፌዴራል መንግስቱ ጋር ልዩነት መኖሩን ማስታወቃቸው ይታወሳል። የፌዴራል መንግስቱ አስተዳደሮቹ በመዋቅሩ ስር እንዲሆኑ ይፈልጋል ያሉት ምክትል ርዕሰ መስተዳድሩ፣ የትግራይ ክልል ጊዜ አስተዳደር በአንጻሩ አስተዳደሮቹ በክልሉ ስር እንዲቀጥሉ አቋም መያዙን በዚያው መግለጫቸው ጠቁመው ነበር። የትግራይ ክልል ጊዜ አስተዳደር አመራሮች አከራካሪ የሚለውን ስያሜ የሚቃወሙ ከሰሜን ኢትዮጵያው ጦርነት በኋላ በኃይል የተያዘ እንጂ ህገመንግስቱ ጭምር ያረጋገጠለት የትግራይ ክልል ህጋዊ አካል ነው በማለት ነው። በአንጻሩ የአማራ ክልል መንግስትም ሆነ የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ ህገ መንግስቱ ከመጽደቁ በፊት ህወሀት በኃይል የጠቀለላቸው ከዚያም በኋላ ተደጋጋሚ የማንነትና ራስን በራስ የማስተዳደር ጥያቄዎች ቀርቦባቸው በትግራይ ክልል በኩል ምላሽ ስላላገኙ ጉዳዩ በፌዴሬሽን ምክር ቤት እጅ ላይ ያለ ነው ሲሉ ይሟገታሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጊ